አቃቤ ሕግ በነ ዘመነ ካሴ መዝገብ በጸረ ሽብር ሕግ የከሰሳቸው አምስት ግለሰቦች የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እንዲከላከሉ ብይን ሰጥቷል። እነሱ ለመከላከያ ምስክርነት ካቀረቧቸው በእስር ላይ የሚገኙት አቶ አንዳርጋቸው ጽጌ እንዲቀርቡላቸው ጠይቋል። አቃቢ ህግ በበኩሉ የሞት ፍርደኛ በመሆናቸው ሊቀርቡ አይገባም ሲል እስከ ሰበር ሰሚ ችሎት ድረስ አቤት ብለዋል። ሰበር ሰሚ ችሎቱ ግን የአቃቢ ህግን አቤቱታ ውድቅ በማድረግ እንዲቀርቡ ትእዛዝ ሰጥቷል። ሆኖም ግን የፌዴራል ማረሚያ ቤት አቶ አንዳርጋቸው ጽጌ በእጁ እንደማይገኙ ለችሎቱ በደብዳቤ አሳውቋል። ይህን የሚከታተለው 19ኛ ወንጀል ችሎትም የምስክር ትክክለኛ አድራሻ ጠቅሶ ማቅረብ የተከሳሹ ኃላፊነት እንደሆነ በመጥቀስ ጉዳዩን አልፈኗል ሲል ብይን ሰጥቷል። ይህንንና በተለያዩ ጊዜያት የሚታዩ ፍርድ ቤቶች የወሰኗቸው ነገሮች አስፈጻሚው አካል ያለመፈጸም አጋጣሚዎችን አስመልክተን የተለያዩ የህግ ባለሙያዎችና በሰብአዊ መብትና ዲሞክራሲ መስፈን የሚንቀሳቀሱትን ባለሙያዎችን አነጋግረናል። ጠበቃ ሞላ ዘገዬ በቅድሚያ ተከታይን ብለውናል። ብዙ ጊዜ ያው በችስ የፍርድ ቤት ትእዛዝ ይከበራል። ገሌን ይዛችሁ ቅረቡ ሲባል ይዘ ይቀርባሉ፣ ፍቱ ሲባሉም ይፈታሉ። ግን አልፎ አልፎ በአንዳንድ ጉዳዮች ላይ የሚያጋጥሙ ነገሮች አሉ። በተለይ ፖለቲሳይዝድ በሆኑ ጉዳዮች ላይ ይሄ ሲያጋጥም ግን ፍርድ ቤቱ ጥብቅ እርምጃ መውሰድ አለ ማንም ይሁን ፍርድ ቤት ትእዛዝ ከሰጠ የፍርድ ቤቱ ትዕዛዝ ከምንም ነገር በላይ ከፖለቲካ በላይ ነው፣ ከአስተዳደር በላይ ነው። ይሄ መከበር አለበት። አንዳንድ በአስተዳደር ኃላፊነት ያላቸው ወይም በፖለቲካ ኃላፊነት ያላቸው ሰዎች በዚህ ጉዳይ ውስጥ ጣልቃ ከገቡ የሕግ የበላይነትን አልተቀበሉም። የህግን የበላይነት ያልተቀበለ ደግሞ በህግ ሊጠየቅና ሊቀጣ ይገባል ብያም ና የህግ አማካሪና ጠበቃ ወንድሙ ኢብሳ በበኩላቸው የአቶ አንዳርጋቸውን ጉዳይ የጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ትዕዛዝ የተከታዩ መስረ ፍርድ ቤቶች አለማክበር ማለት የወንጀል ህግ ነው የወንጀል ህግ አራት መቶ አርባ ስምንት የዘጠና አስራ ዘጠኝ ዘጠና ስድስቱ በንን ይደነግጋል። ለህግ ትብብር ሲጠየቅ የትኛውም የመንግስት አካል ትብብር ማድረግ አለበት። መንግስት ማለት ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ነው። እነዚህ ሶስቱ ተናቦ ተደማምጦ አንዱ አንዱን ትዕዛዝ ተቀብሎ ፊትና ማሳየት አለበት። አቶ አንዳርጋቸው ቀርቦ ምስክርነት ያላቸውን እንዲሰጡ ከተባለ ፍርድ ቤትን ሲያዘጠ ይሄንን እምቢ ያለ አካል ያለ ምንም ጭቅጭቅ ፍርድ ስራ ሂደቱ ትብብር አላደረገም እና ይሄ ወንጀል ነው የምለው ተገቢ አይደለም። የሕግ ባለሙያና የቪዥን ኢትዮጵያ ፎር ዲሞክራሲ ኮንግረስ ዋና ስራ አስኪያጅና የበጎ ስነ ምግባር አምባሳደር አቶ ታደለ ደርሰም የሀገሪቱ ከፍተኛ ባለስልጣኖችና የፖለቲካ ሰዎች አቶ እንዳርጋቸው ጽጌ ከየመን ኤርፖርት ተይዘው በቁጥጥር ስር መዋላቸውን በተለያየ መንገድ ሲገለጽ ነበረ እና በዚህ ረገድ ሰዎች የተከሰሱ እንዳርጋቸው ጽጌን ምስክር ጠርተው ነበረ። ፍርድ ቤትም እንዲቀርቡ አዝዞ ነበረ። ፍርድ ቤት ያዘዘውን ነገር ማረሚያ ቤቱ ደግሞ እንደዚህ የሚባል ሰው በማረሚያ ቤት ውስጥ የለም ማለት። ስለዚህ ከሌለ እንግዲህ ፍርድ ቤቱ ባለበት ቦታ ነው ማስገደድ የሚችለው እንጂ እዛ የለም ከተባለ ማረጋጋጫ ከሌለው ምንም ማድረግ አይችልም። ምናልባት ከዚህ ውጭ አቶ እንዳርጋቸው ጽጌ በማረሚያ ቤት ውስጥ ኑረው አቶ እንዳርጋቸው ጽጌን ፍርድ ቤት እንዲቀርቡ አዝዞ አቶ እንዳርጋቸው ጽጌን ፍርድ ቤት ያዘዘውን ነገር ላለመቀበል ማረሚያ ቤቶች አቶ እንዳርጋቸው ጽጌ የሚባል ስራ እስረኛ እኛ ጋ የለም የሚሉት ነገር እያሉ ከሆነ ይሄ ደግሞ የሕግ የበላይነትን መጣት ያመለክ ስለዚህ የሕግ የበላይነት ደግሞ የቱን ቦታ መኖር መቻል አለበት የሚል አመለካከት እንዳለ ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም